የአሜሪካ ድምፅ ነው። በ 19 በ19በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ነሐሴ 23 2014 ዓ ም ዝግጅታችን ጀመረ።

ዳግም የተቀሰቀሰው የሰሜን ኢትዮጵያ ጦርነት ዛሬም ቀጥሏል።

አሁን ያለው ሁኔታ ሲታሰብ በዙ እያሰበ ያለው የባለቋምር ነገር ይዘግ እያለ ነው። ያኔም እንደዚህ ተሰቃይተን ተንገላተን በመከራ ነው የደረስን። በፊት በመጀመሪያው ጦርነት ከአንድ ዓመት በፊት ማለት ነው። ያኔ ያልጨረስን አሁን ልንጨረስ ነበር የገባ ነው። አንድ ዓመት አባክነን መጣን። መንግስትም የራሱን ድርሻ መወጣት አለበት ብዬ ነው። ከአንድ ዓመት በፊት በተደረገው ወረራ የውድድር ነው። በሰው ሀብት፣ በሰው ንብረት፣ በሰው ነፍስ ላይ ጨዋታ ነው የሚመስል ይሄ በሁለት ጎን ጽንፍ ተይዞ እየተደረገ ያለው

ማህበራዊ ሚዲያ ጦርነት ማለት ይቻላል። በጣም ከፍተኛ ጉዳት እያደረሰ

በዚህ ዳግም በተቀሰቀሰው የሰሜን ኢትዮጵያ ጦርነት ምክንያት መፈናቀላቸውን ከገለጹልን ነዋሪዎች መካከል ጥቂቶቹን ነው የሰማችሁት። ሙሉ ዘገባው ከዜና በኋላ ይቀርባል። የጦርነቱን ወቅታዊ ሁኔታና በጦርነቱ ምክንያት በነዋሪዎችና በተፈናቃዮች ላይ የሚደርሰውን ስጋት የሚያስቃኙ ዘገባዎችም ይኖሩናል። ሰላም፣ ጤና ይስጥልኝ፣ እንደምናመሻቸው የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየ ነኝ።

ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የፕሮግራሙ ዋና አዘጋጅ ጽዮን ግርማ አብረውን ያመሻሉ። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እናመሻለን። እናንተም አብራችሁን ቆዩ። አሁን በቅድሚያ

ሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ እንደምናመሻችሁ፣ የሰዓቱን የዓለም ዜና የማሰማችሁ ቆንጅ ታየ ነኝ። ከአልቃይዳ ጋር ቁርኝት ያለው የሶማሊያው እስላማዊ ታጣቂ ቡድን አልሸባብ ኬንያ ወታደሮቿን ከሶማሊያ የማታስወጣ ከሆነ

በሀገሪቱ ላይ ጥቃት ማድረሱን እንደሚቀጥል የሚገልጽ አዲስ ማስፈራሪያ አውጥቷል። ሞሐመድ ዳይሳን ከሞቃዲሾ ያደረሰንን ዘገባ ጽዮን ግርማ ታቀርበዋለች። አልሻባብ ቅዳሜ ዕለት በእንግሊዝኛ ቋንቋ ባወጣው መግለጫ የኬንያ ወታደሮች ከሶማሊያ ለቀው እስከሚወጡ ድረስ ቡድኑ የኬንያን ከተሞችና ማዕከሎች

ኢላማ ማድረጉን እንደሚቀጥል አስታውቋል። የኬንያ መንግስት የእስላም ምድር ሲል በገለጸው ሀገር ላይ ወረራውን የሚቀጥል ከሆነ

ቡድኑ በኬንያ ውስጥ ጥቃት ማድረሱን እንደሚቀጥል በዚህ መግለጫ ጠቅሶ መሬታችንንና ሕዝባችንን ከጠብጫሪ የኬንያ ወረራ መከላከላችንን እንደምንቀጥል ልታውቁ ይገባል። የኬንያ ኃይሎች የእስልምና ምድራችንን መቆጣጠራቸውን እስከቀጠሉ ድረስ በኬንያ ከተሞች ላይ ጥቃት ማድረሳችንን እንቀጥላለን ሲል

ዝቷል የዓለም አቀፉ ግጭት አጥኚ ቡድን የምስራቅ አፍሪካ ተንታኝ ኦማር መሐመድ ለአሜሪካ ድምጽ በሰጡት ቃል አልሸባብ የደቀነውን አደጋ አብራርተዋል። በአጠቃላይ በድንበር በኩል ሰርጎ በመግባትና በተለያዩ የአገሪቱ ክፍሎች ላይ የሽብር ጥቃት በማድረስ አልሸባብ ለኬንያ ስጋት መሆኑን ይቀጥላል

የሚፈልገውን ካላገኘ ኬንያን ኢላማ ማድረጉን ይቀጥላል። ፍላጎቱ ደግሞ የኬንያ ጦር በሶማሊያ ውስጥ ያለውን እንቅስቃሴ ማስቆም ነው። ተቀማጭነቱ በሞቃዲሾ የሆነ የጥናት ተቋም ዳይሬክተር የሆኑት መሐመድ ሁሴን ጋአስ በበኩላቸው

ባለፉት ጥቂት አመታት ውስጥ አልሻባብ በገንዘብ እየተጠናከረ መምጣቱን አስታውሰው በቅርቡ በኢትዮጵያ የሶማሌ ክልል ላይ ያደረሱት ጥቃትም የበለጠ ለመስፋፋት አቅደው እየተንቀሳቀሱ መሆናቸውን ያሳያል ብሏል። ባለፈው ሳምንት አንጎላ ውስጥ በተካሄደው ብሔራዊ ምርጫ ወደ 50 አመታት ለሚጠጋ ጊዜ ስልጣን ላይ የቆየው ገዢው ፓርቲ ኤምፒኤልኤ ማሸነፉን የምርጫ ኮሚሽኑ ዛሬ ሰኞ አውጇል።

በዚህም የወቅቱ ፕሬዚደንት ዡዋ ሎሬንሶ ሁለተኛ የስልጣን ዘመን አግኝተዋል።

የምርጫ ኮሚሽኑ እንዳስታወቀው የመራጮች ድምፅ በሙሉ ተቆጥሮ የቀድሞው ማርክሳዊው ፓርቲ የአንጎላ ሕዝብ ነፃ አውጪ ንቅናቄ ኤምፔሌ 51.17 ከመቶን ያገኘ ሲሆን የረጅም ጊዜ ተፎካካሪው ዩኒታ ደግሞ 43.95 ከመቶን አግኝቷል ብሏል። ረቡዕ ዕለት በተካሄደው ምርጫ ድምፁን የሰጠው ከተመዘገበው 50 ከመቶ የማይሞላ መሆኑ ተጠቁመዋል።

ምርጫው ብርቱ ፉክክር የተካሄደበት ቢሆንም እንደ አውሮፓውያን አቆጣጠር በ1975 ዓ.ም አንጎላ ከፖርቹጋል ቅኝ ግዛትነት ነጻ ከወጣችበት ጊዜ አንስቶ እያስተዳደረ ያለው ኤምፒኤልኤ ተጨማሪ የስልጣን ዘመን አግኝቷል። የዩኒታው መሪ አዳልበርቶ ኮስታ ጁኒየር

የምርጫ ውጤቱን ውድቅ ማድረጋቸውና የምርጫ ኮሚሽኑ የሰጠው የድምፅ ውጤት ዋናው የተቃዋሚ ፓርቲዎች ቅንጅት ባደረገው ቆጠራ ካገኘው ውጤት ጋር ይጣረሳል ማለታቸው ይታወሳል። ዛሬ በተሰጠው የመጨረሻው የምርጫ ውጤት ላይ ግን ወዲያውኑ የሰጡት አስተያየት እንደሌለ ነው ሮይተርስ የጠቀሰው። ተንታኞች በበኩላቸው በምርጫው ውጤት ላይ ጭቅጭቅ የሚነሳ ከሆነ የጎዳና ላይ ተቃውሞ ሊቀሰቀስ ይችላል

ቤርቶ ኮስታን በመረጡ የተከፉ ደሆች ወጣቶች ዘንድም ሁከት ሊፈጠር ይችላል ብለው ስጋታቸውን አሰምተዋል። የሱዳን ጋዜጠኞች በሀገሪቱ የመጀመሪያ የሆነውን የሙያ ማህበራቸውን አቋቋሙ። ማህበሩን ለማቋቋም የተካሄደውን እንቅስቃሴ የመሩት ጋዜጠኞች ከወታደራዊ መፈንቅለ መንግስቱ ወዲህ ነፃነታችንን መልሰን ለማረጋገጥ ነፃ ማህበር ማቋቋም አስፈላጊ ሆኖ ተገኝቷል ብለዋል።

ማህበሩ 1164 አባላት ያሉት ሲሆን ትናንት በተካሄደው የመስረታዊ ድምፅ አሰጣጥ 659 አባላት እንደተካፈሉ ነው የተገለጸው። የቀድሞው አምባገነን የኦመር አልበሽር ደጋፊ የሆኑ ጋዜጠኞች የሚቋቋመው ማህበር የቀደመውን ማህበር ሊተካ አይችልም የሚል

የሕግ ጥያቄ በማንሳት የትናንቱን የማህበር ምስረታ ድምፅ አሰጣጥ ለማደናቀፍ ሞክረው እንደነበረ ተጠቁሟል። ይሁን እንጂ በሲቪልና ወታደራዊ ጥምር አስተዳደሩ ወቅት የማስታወቂያ ሚኒስትር የነበሩትና የአስመራጭ ኮሚቴው ሊቀመንበር ፋይሰል ሞሐመድ ሳልህ ሂደቱ ፍጹም ዲሞክራሲያዊ በሆነና ብዙ ጋዜጠኞች በተሳተፉበት መንገድ በስኬት ተከናውኗል ሲሉ አስታውቀዋል።

አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ብሔራዊ የኤሮኖቲክስና የጠፈር ምርምር አስተዳደር ናሳ ሰዎችን እንደገና ወደ ጨረቃ ለማጓጓዝ ታስቦ የተሰራውን ኦሪዮን መንኮራኩር የያዘውን አዲስ ሮኬት ዛሬ ሰኞ ለማምጠቅ የነበረውን እቅድ

ለማዘግየት እንደተገደደ ተገለጠ። እቅዱ የዘገየው በሮኬቱ የነዳጅ የማፍሰስ እክል በመፈጠሩ መሆኑ የተገለጸ ሲሆን በመጪው አርብ እንደገና የጉዞ ሙከራ ሊደረግ እንደሚችል ተጠቁሟል። ዛሬ ናሳ በሰጠው መግለጫ እቅዱ የተሰረዘው የሮኬት ማምጠቃያው ጣቢያ በሚገኝበት በፍሎሪዳ ክፍለ ግዛት ሰማይ ላይ ከባድ ዝናብ በማለፉና

ለሮኬቱ ነዳጅ እየተሞላ ሳለ የመፍሰስ እክል በመታየቱ መሆኑን አስታውቋል። በዩናይትድ ስቴትሱ የጠፈር ተቋም ታሪክ ከነበሩት ሁሉ ከፍተኛ ጉልበት ያለው ይህ ሮኬት ወደ ጠፈር ይዞት የሚወነጨፈው ኦሪዮን

በዚህ የሙከራ በረራው ሰው የማያሳፍር ሲሆን ጨረቃን ዞሮ ወደ መሬት እንደሚመለስና አጠቃላይ ጉዞ ስድስት ሳምንታት የሚወስድ መሆኑ ተገልጸዋል። ጉዞ በስኬት ከተከናወነ ተቋሙ እንደ አውሮፓውያን አቆጣጠር በ2024 ዓመተ ምህረት ኦሪዮን ጠፈርተኞችን አሳፍሮ ጨረቃን እንዲዞር እና በአመቱ ማለትም 2025 ላይ ጨረቃ ላይ እንዲያርፉ ለማድረግ እቅድ እንዳለው ተጠቁመዋል።

የተባበሩት መንግስታት የአቶሚክ ኃይል ድርጅት ልኡካን ዩክሬን ዛፖሮዥያ የሚገኘውን የኒውክሌየር ኃይል ማምረቻ ተቋም ለመጎብኘት እየተጓዙ መሆኑን የድርጅቱ ዋና ዳይሬክተር አስታወቁ። የዓለም አቀፉ የአቶሚክ ኃይል ድርጅት ዋና ዳይሬክተር ራፋኤል ማሪያኖ ግሮሲ በትዊተር ገጻቸው ላይ ባወጡት መግለጫ እርሳቸው የሚመሩት ቡድን በዚህ ሳምንት ወደ ስፍራው እንደሚጓዝ አስታውቀዋል። የዛፖሮዥያው የኒውክሌየር ኃይል ማምረቻ

የሚገኘው ሩሲያ ዩክሬን ላይ ያካሄደችው ባለው ጦርነት ግንባር አካባቢ ሲሆን የአቶሚክ ኃይል ድርጅቱ ዋና ዳይሬክተር ትልቁ የዩክሬንና የአውሮፓ የኒውክሊየር ኃይል ተቋም ደህንነቱ መጠበቅ አለበት ብለዋል። የተልእኮ አላማ በተቋሙ ላይ የደረሰውን ጉዳትና የተቋሙን ስራ እንዲሁም የደህንነት ስርአቱን ይዞታና የሰራተኞቹን ሁናቴና

መወሰድ ያለባቸውን አንገብጋቢ እርምጃዎች ለመመልከት መሆኑን ገልጸዋል። ሩሲያ ወረራዋን ከስድስት ወራት በፊት መክፈቷን ተከትሎ የኒውክሌር ተቋሙን አካባቢ ተቆጣጥረዋለች። የተቋሙን ስራ የሚያካሄዱት ግን ዩክሬናውያን መሐንዲሶች ናቸው። ሩሲያ ትናንት እሁድ ማለዳ በኒውክሌር ተቋሙ አቅራቢያ በሮኬትና በመድፍ አዲስ ጥቃት ማካሄዷ ተመልክቷል። መጠነ ሰፊ ጉዳት መድረሱን ነው የዩክሬን ባለስልጣናት የገለጹት።

ይህ በእንዲህ እንዳለ የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በትናንት ምሽት ንግግራቸው ሩሲያ የያዘቻቸውን ተገንጣይ አካባቢዎች እናስለቅቃለን ሲሉ ውዝተዋል። አድማጮች፣ ለዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።

ቆንጂታይን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ነሐሴ 23

2014 ዓ ም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን በድጋሚ እንጋብዛለን። አሁን ወደ ቀዳሚው የአብይር ዘገባችን እንለፍ።

ዳግመኛ በተቀሰቀሰው የሰሜን ኢትዮጵያ ጦርነት ምክንያት ነዋሪዎች ከወልዲያ ከተማ ተፈናቅለው አቅራቢያቸው ወደሚገኙ ከተሞች እየሄዱ መሆኑን ገልጸዋል። የአሜሪካ ድምጽ ያነጋገራቸው የወልዲያ ከተማ ነዋሪ በመፈናቀል ላይ የሚገኙት ሰዎች ቁጥር ምን ያክል እንደሆነ ለመናገር እንደሚቸገሩ ገልጸው አብዛኞቹ ተፈናቃዮች ግን የዩኒቨርሲቲ ተማሪዎችና የግቢው ማኅበረሰብ አባላት መሆኑን ተናግረዋል። በሌላ በኩል ትላንት እሁድ በአንዳንድ ዓለም አቀፍ

ብዙሃን መገናኛና በማህበራዊ ሚዲያ ላይ ወልዲያ ከተማ በህወሀት ቁጥጥር ስር እንደሆነች ተደርጎ የተሰራጨው መረጃ ሐሰት መሆኑንና እስካሁን ወደ ወልዲያ ከተማ እንዳልገቡ አንድ የህወሀት ተወካይ ለአሜሪካ ድምጽ ተናግረዋል። መስፍን አራጌ ዝርዝር ዘገባ አለው።

ባለፈው ሳምንት እንደገና የተቀሰቀሰውን ጦርነት ተከትሎ ከአዲስ አበባ በ520 ኪሎ ሜትር ርቀት ላይ የምትገኘው የሰሜን ወሎ ዞን ዋና ከተማ ወልዲያና የቆቦ ከተማ ነዋሪዎች እየተፈናቀሉ ወደ ደሴና ሀይቅ ከተሞች እያመሩ መሆኑን የአሜሪካ ድምፅ ያነጋገራቸው ነዋሪዎች ገልጸዋል። ትናንት ምሽት ያነጋገርናቸው ስማቸውን መግለጽ ያልፈልጉ አንድ የወልዲያ ዩኒቨርሲቲ መምህር በአካባቢው አለ ያሉትን ሁኔታ እንዲህ ገልጾታል። ወልዲያ አካባቢ በተፈጠረው ችግር ምክንያት ከወልዲያ ሚኒበር ድረስ 45 ኪሎ ሜትር በእግሬ

ቤተሰቦች ወዳሉበት ደሴ ከተማ ለመምጣት ያው ከንኝበር በኋላ መኪና ጊዜ ወደ ደሴ እየመጣው ነው። ጦርነቱ ቅርብ ነበር ለወርዳያ አው ተኩስ ድምፅ ይሰማናል ካሉ አካባቢ ወልዲያ ሆነ የከባድ መሳሪያ ድምፅ ይሰማናል። አሁን ላይ የዩኒቨርሲቲ ተማሪና አስተማሪ ነው በብዛት እየወጣ ያለው ያው ልጆችም ከመሆናቸው አንጻር ተኩስም አዲስ ከመሆናቸው አንጻር ዩኒቨርሲቲ ለቀው ወደ ቤተሰቦቻቸው በእግራቸውም አጋራቸውም ሁሉ ለቀው ይሄ ያለበት ሁኔታ ነው ያለው። አስተያየት ሰጭው ረጅምና አድካሚ እግር ጉዞ ለማድረግ መገደዳቸውንም ይጠቁ

ይጠቁማሉ። በተለይ በአካባቢው የሚገኙ ባለሶስት እግር ተሽከርካሪም ሆነ አነስተኛ የህዝብ ማመላለሻ ታክሲዎች ተገቢ ያልሆነ የዋጋ ክፍያ እንደሚጠይቋቸው አልሸሸጉም። አንድ ባጃጅ ከወልዲና ሴ ለመጣት አንድ ሺ አምስት መቶ ብር እየጠየቁ ነው ያለው ወይምም በየ አስር አምስት መቶ ብር አራት መቶ ብር እየጠየቁ ነው ያለው አሁን ላይ ማለት ነው። አሁን ያለው ሁኔታ ሲታሰብ ህዝቡ እያሰበ ያለው የባለፈው ዓመት ነገር ሊደገም ይችላል እያለ ነው ህዝቡ እያሰላሰለ ያለው ማለት ነው። በሌላ በኩል እሑድ ምሽት በአንዳንድ አለም አቀፍ መገናኛ ብዙሀን

ጃፓንና ማህበራዊ ሚዲያ ላይ የህዋት ኃይሎች ወደ አማራ ክልል ወልዲያ ከተማ መግባታቸው የተዘገበ ሲሆን አንድ የህዋት ተወካይ የተሰራጨው መረጃ ሐሰት መሆኑንና እስካሁን ወልዲያ አለመግባታቸው ለአሜሪካ ድምፅ ገልጸዋል። ይህንን የህዋትን ቃል ጠቅሶ የዘገበው የአሜሪካ ድምፁ ሄንሪ ዊልከንስ ጦርነቱ እየተካሄደ ያለው ቆቦን ማዕከል አድርጎ መሆኑን ጠቅሰዋል። ስማቸውን ከመግለጽ የተቆጠቡና ከቆቦ ደሴ ተፈናቅለው የመጡ አንድ አስተያየት ሰጪ በማህበራዊ ሚዲያው የሚሰራጨው መረጃ መሬ

ሬት ካለው እውነት ጋር የማይጣጣም ነው ሲሉ ይወቅሳሉ። ያው እንግዲህ ማህበራዊ ሚዲያው የፉክክር ጉዳይ ነው የሚመስለው። ያለው ሀቅ ግን በእውነታ ለመናገር ያልተቆራረጡ የስልክ ኮኔክሽኖች ስላሉን ቤተሰቦቻችንም እየደወሉ ነው። ከተማ ውስጥ የትግራይ ኃይሎች እንዳሉ፣ ቆቦ ከተማ ውስጥ እንዳሉ በስልክ ከአንድ ሰዓት በፊት ተደውሎልኝ መረጃ አለ። እንደ አስተያየት ሰጪው በተዛባ የማህበራዊ ሚዲያ መረጃ ህዝቡ ለጉዳት እየተዳረገ ነው። ከአንድ አመት በፊት በተደረገው ወረራ የውድድር ነው በሰው ሀብት በሰው

ንብረት በሰው ነፍስ ላይ ጨዋታ ነው የሚመስል ይሄ በሁለት ጎን ጽንፍ ተይዞ እየተደረገ ያለው የማህበራዊ ሚዲያ ጦርነት ማለት ይቻላል። በጣም ከፍተኛ ጉዳት እያደረሰ ነው በማህበራዊ ጉዳይ ላይ ለምሳሌ፣ ቆቦ በመንግስት ኃይል እጅ ሆነች ብሎ ከተነገረበት ሰዓት ጀምሮ ብዙ ተፈናቅሎ ያሉ ወገኖች እንመለስ የሚል የእግር ጉዞ ጀምሮ ነበር። ስለዚህ ይሄ ማህበራዊ ሚዲያ ዜና ህዝባችንን የትክክለኛ መረጃ እንዳያገኝ፣ ራሱን እንዳያደራጅ እያደረገው ነው ያለው። በሌላ በኩል በወልዲያ ዩኒቨርሲቲ ተፈጥሮ ሳይንስ የመጀመሪያ ዓመት

ሁለተኛ ሴሚስተር ተማሪ የሆነችው አዜብ ክፈለው ጦርነቱ በፈጠረባት ስጋት ምክንያት ግማሹን በእግሯ የተቀረውን ደግሞ በተሽከርካሪ ታግዛ ዛሬ ከሰዓት በፊት ሀይቅ ከተማ መግባቷን ተናግራለች። ወልዲያ ዩኒቨርሲቲ ያው በመማር ላይ እያለን የአካባቢው ሰላም ጉዳይ በጣም አስጊና እንድንማር የሚያደርገን ስላልነበር ያው ለመውጣት ተገደናል። ከመርሳ ድረስ ሰላሳ ኪሎ ሜትር በእግር ወጣን፣ መርሳ አደርን። ከመርሳ በኋላ መጣንና ያው እያቆራረጠን አታልፉም እየተባልም እንደምንም ብለን እያቆራረጠን

አሁን ሀይቅ ነን። ተማሪዎች እየታመሙብን ግን እየተንገላሱ ምናምን በመከራ ነው የደረስነው። ቤተሰቦቿ ወዳሉበት ጂንካ እንደምትሄድ የተናገረችው አዜብ የአንደኛ ዓመት ዩኒቨርሲቲ ትምህርቷን ሳታጠናቀቅ ለሁለተኛ ጊዜ በጦርነቱ መፈናቀሏ እንዳሳዘናት ገልጻለች። ያኔም እንደዚህ ተሰቃይተን፣ ተንገላተን በመከራ ነው የደረስነው። በፊት በመጀመሪያው ጦርነት ከአንድ አመት በፊት ማለት ነው። ያኔ ነው አሁን ልንጨርስ ነበር የገባነው። አንድ አመት አባክነን መጣን። መንግስትም የራሱን ድርሻ መወጣት አለበት ብዬ ነው የማስበው።

አሁን እኛ እንደ ጊቢ ተማሪ ነው እኔ የነገርኳ ግን አካባቢው ሰው ሁሉ ተረብሸዋል። አብረውን እየተሰደዱ ነው ያሉ። ስለዚህ ይሆናል የሚለውን መፍትሄ ማበጀት አለበት መንግስት፣ እንደዚህ ዝም ማለት አሁን እነሱ ሙሉ በሙሉ ትኩረታቸው ጦርነቱ ላይ ብቻ ነው ያለው። እዚህ ህዝቡ ምን እየሆነ ነው የሚለውን ነገር እያዩልን አይደለም። በጉዳዩ ላይ የትምህርት ሚኒስትርና አስተያየት ለማካተት ጥረት እያደረግን ሲሆን እንደተሳካልን ይዘን እንቀርባለን። የወልዲያ ከተማ ከንቲባ ዶክተር ዳዊት መለሰ አካባቢው ሰላም መሆኑን ጠቁመው ህዝቡ እንዲረጋጋ ስራዎች እየተሰሩ

ጥሩ ነው ብለዋል በተለይ በዋናነት የቆቦ ከተማ በወራሪው ሀይል ከትናንት ወዲያ መያዟ መነሻ በማድረግ የከተማችን ማህበረሰብ ትንሽ የመረበሽ ስሜት ነበረው በትናንትና ሁለት እንደተባለው የተወሰኑ የማህበረሰብ ክፍሎች ከከተማዋ ወጥተዋል ግን በጣም ደስ የሚለው አብዛኛው ማህበረሰባችን እዚሁ ተረጋግቶ ያለበት ሁኔታ ነው ያለው እኛም እንደ ከተማ አመራር በጋራ በመሆን የከተማችን ህዝብ እንዲረጋጋና አሁንም ቢሆን ከተማችን ሰላም እንደሆነች የወራሪው ሀይልም ከቆቦ ወደዚህ እንዳልመጣና ከከተማችን ሩቅ ነው ያለው ማህበረሰባችን በዚህ እንዲረ

ጋጋ መልዕክት እያስተላለፍን ነው። በማህበራዊ ሚዲያም እያስተላለፍን ነው። በከተማ መንግስታዊና አገልግሎት ሰጪ ተቋማት ከፊሎቹ አገልግሎት እየሰጡ ቢሆንም ከፊሎቹ አገልግሎት ማቆማቸውን የአሜሪካ ድምጽ አስተያየት ሰጪዎች የተናገሩ ሲሆን በዚህም ላይ ከንቲባው መልስ ሰጥተዋል። መንግስታዊ ተቋማትና አገልግሎት ሰጪ ተቋማት የተወሰኑት ተከፍተዋል፣ የተወሰኑ ደግሞ የተዘጉም አሉ። እነሱም በአስቸኳይ ወደ ስራ እንዲገቡ ማስጠንቀቂያ የከተማ አስተዳደር ኮማንድ ፖስት ሰጥቷል። እንግዲህ አሁንም እሱንም የምንከታተል ነው የሚሆነው ከከሰዓት ሙሉ ለሙሉ ኦን ይሆናል ብለን ነው የምናስበው

ያንን በማያደርጉ ያንን በማያደርጉ ተቋማት ላይ ህግ እርምጃ እንወስዳለን። ይህ በእንዲህ እንዳለ የወልዲያና ና የደሴ ከተማ አስተዳደሮች የአስቸኳይ ጊዜ አውጀዋል። ከተሞቹ ሰዎችና ተሽከርካሪዎች ከምሽቱ አንድ ሰዓት በኋላ መንቀሳቀስ ከተፈቀደለት የጸጥታ ኃይል በቀር የጦር መሳሪያ መያዝን የከለከሉ ሲሆን በተለይ ወደ ደሴ ከተማ ተፈናቃዮች መግባታቸውን ተከትሎ ምክንያታዊ ያልሆነ የዋጋ ጭማሪ ማድረግ እንደማይቻልም የአስቸኳይ ጊዜ አዋጁ ደንግጓል። የመንግስት ኮሚኒኬሽን አገልግሎት ነሐሴ 21 2014 ዓ ም ባወጣው መግለጫ የህዝብ

ህዝብን ፍጅት ለማስወገድ ሲባል የመከላከያ ኃይል የቆቦ ከተማን በመልቀቅና ወደ ኋላ መጥቶ ለመከላከል የሚያስችለውን ወታደራዊ ይዞታዎች ለመያዝ መገደዱን ጠቅሶ ነበር። የህዋት ኃይሎች ከትናንት በስቲያ ቆቦን ተቆጣጠሩ መባሉን ተከትሎ በእለቱ ያናገርናቸው እናት ሁኔታውን የገለጹት አስፈሪ ሲሉ ነበር። በመስኮት የምናየው እንደዚህ የተደብቀን አንድም ሰው በቃ ድምፁን፣ የህፃን ድምፅ እንኳ አይሰማ። ምን እንዴት ብለው እንደተቆጣጠሩት ራሱ ገርሞኛል። ህጻናቶቹ ረባሽ ነበሩ። ምን አሁን

ምንም ድምፅ አሰማም። በጣም ነው የሚያስፈራ። ትናንትም ወደ ቆቦ ከተማ ተደጋጋሚ የስልክ ሙከራ አድርገን ከቀኑ ስምንት ሰዓት አካባቢ ያገኘናቸው አስተያየት ሰጪ የህወሓት ኃይሎች ቆቦ ከተማ እንደሚገኙ ውጊያውም መቀጠሉን ገልጸው ነበር። የሚፈልጉት ቦታ ከፍተው የሚፈልጉትን ነገር አንስተው ይሄዳሉ። ያው ስንቃቸውን ያው የልዩ ሀይል ካምፕ ነበር የመከላከያውም ያለውን ነገር እየተጠቀሙ ሂደዋል። ብስኩትም ምንም ነበር፣ እንደውም ለህጻናት ሁሉ እየሰጡ ነው ያሉት። አሁን ከተማ ውስጥ እንዴት ነው

አሁንም ያውጻት ደረጀ ነው እነሱ ናቸው ያሉት። ያው መልካሞቹም ዝም ብለው ያልፉናል። እንደ ያሉት ደግሞ አብረው ጅሬ የመጡት ደግሞ ቤት ፍተሻ እያሉ ገብተው ስልክና ብር ይጠይቃሉ። ይህን ዘገባ እስካጠናቀርንበት ጊዜ ድረስ ከቆቦ ከተማም ሆነ አካባቢው ተጨባጭ መረጃን ለማግኘት የስልክ አገልግሎት አስቸጋሪ በመሆኑ ተጨማሪ መረጃዎችን ማካተት አልቻልንም። ተጨማሪ መረጃዎችን ለማግኘት ጥረታችንን እንቀጥላለን። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ። ከደስ

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይርስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል።

እንደገና የተቀሰቀሰው የሰሜን ኢትዮጵያ ጦርነት ዛሬም ቀጥሏል። ሁለቱም አካላት ለጦርነቱ መጀመር አንዳቸው ሌላኛውን ተጠያቂ ማድረጉን የቀጠሉ ሲሆን የህወሀት ኃይሎች ህፃናትና ሴቶችን ከፊት አሰልፈው በህዝብ ማዕበል በመዋጋት ላይ እንደሚገኙ የገለጸው የፌዴራል መከላከያ ሰራዊት ህጻናት እንዳይጎዱ በከፍተኛ ጥንቃቄና ኃላፊነት

ግዳጄን እየተወጣው ነው ብሏል። ከዚህ ቀደም የሚቀርብባቸውን መሰል ውንጀላ በተደጋጋሚ ያስተባበሉት የህወሀት ባለስልጣናት አዲስ ለቀረበባቸው ክስ እስካሁን በይፋ የሰጡት ምላሽ የለም። ጦርነቱ ተባብሶ በቀጠለበት ወቅት ከሀገር ውስጥና ከውጭ አካላት የሚቀርቡ የሰላም ተማጽኖችም ቀጥለዋል። ኢሰመኮ ዛሬ ባወጣው መግለጫ ሁሉም ተፋላሚ ወገኖች ግጭቱን እንዲያቆሙና

ውይይት እንዲጀምሩ ጥሪ ያቀርቧል። በቀደሙት የሰሜን ኢትዮጵያ ጦርነቶች የተፈጸሙ የሰብአዊ መብት ጥሰቶችን ለመመርመር በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ምክር ቤት የተቋቋመው ዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽንን በበኩሉ መሰል መልእክት አስተላልፏል። ይህ በእንዲህ እንዳለ ሀገራቸው በጦርነት ውስጥ በምትገኝበት ወቅት

ለስራ ጉብኝት ወደ አልጄሪያ ያቀኑት ጠቅላይ ሚኒስትር አብይ አህመድ ጦርነቱ ዳግም ካገራሸ በኋላ እስካሁን በይፋ የሰጡት አስተያየት የለም። ኬኔዳ ባተ ተጨማሪ አለው።

የሰሜን ኢትዮጵያው ጦርነት ዳግም ካገረሸ ዛሬ ነሐሴ 23 ስድስተኛ ቀኑን ይዟል። ጦርነቱ እየተባባሰ በቀጠለበት በአሁኑ ወቅት ሁለቱም አካላት በተናጥል ለወሰዱት የተኩስ አቁም ስምምነት መፍረስ እና ለጦርነቱ እንደ አዲስ መቀስቀስ ጣታቸውን መቀሳሰራቸውን ቀጥለዋል። ጦርነቱ ዳግም ከተቀሰቀሰ በኋላ እስካሁን ባለው ይፋዊ መረጃ የሕዝብን ከፍተኛ ፍጅት ለማስወገድ በሚል የመከላከያ ሰራዊት የቆቦ ከተማን ለቆ መውጣቱን የኢትዮጵያ መንግስት አስታውቋል። ለዚህ ደግሞ የመንግስት ኮሚኒኬሽን

አገልግሎት በዋናነት ምክንያት ብሎ ያቀረበው የተለመደ ሲል የገለጸውን የሰው ኃይል ማዕበል በመጠቀም ህወሀት የቆቦ ከተማ ላይ ጥቃት መሰንዘሩን ነው። ህወሀት በጦርነቱ ህፃናትን እያሳተፈ ስለመሆኑም የኢትዮጵያ መንግስት ይከሳል። የፌዴራል መከላከያ ሰራዊትም ዛሬ በፌስቡክ አድራሻው ባጋራው መረጃ የህወሀት ኃይሎች ህፃናትንና ሴቶችን ከፊት አሰልፈው ክፍለ ዘመን ያለፈበት ባለው የህዝብ ማዕበል በመዋጋት ላይ እንደሚገኙ ገልጾ መከላከያ ሰራዊት በከፍተኛ ጥንቃቄና የኃላፊነት መንፈስ

ግዳጁን እየተወጣ ነው ሲል አስታውቋል። ሰራዊቱ በዚህ መረጃው የትግራይን ጨቅላ ህጻናት ከከንቱ እልቂት የመታደግ ሞራላዊ ሞራላዊና ህጋዊ ግዴታ አለብን ብሏል። ይሁን እንጂ ህጻናትን በጦርነት ከማሰለፍና የህዝባዊ ማዕበል የጦርነት ስልትን ከመጠቀም ጋር በተያያዘ ከዚህ ቀደም የቀረቡበትን ክሶች በተደጋጋሚ ያስተባበለው ህወሀት አሁን ለቀረቡበት ተመሳሳይ ውንጀላዎች እስካሁን በይፋ የሰጠው ምላሽ የለም።

የመንግስት ኮሚኒኬሽን አገልግሎት ግን የፌዴራሉ ጦር የቆቦ ከተማን ለቆ መውጣቱን በማስመልከት ከትናንት በስቲያ ባወጣው መግለጫው ህወሀት በህዝብ ማዕበል ማጥቃቱን ካላቆመ መከላከያ ህጋዊ ሞራላዊና ታሪካዊ ግዴታውን ለመወጣት የሚገደድ ይሆናል ሲል ገልጿል። በሌላ በኩል እሁድ ምሽት በአንዳንድ ዓለም አቀፍ መገናኛ ብዙሀንና ማህበራዊ ሚዲያዎች ላይ የህወሀት ኃይሎች ወደ አማራ ክልል ወልዲያ ከተማ መግባታቸው የተነገረ ሲሆን አንድ የህወሀት ተወካይ የተሰራጨው መረጃ ሀሰት መሆኑንና

እስካሁን ወልዲያ አለመግባታቸውን ለአሜሪካ ድምጽ ገልጸዋል። ይህን የህወሀትን ቃል ጠቅሶ የዘገበው የአሜሪካ ድምጹ ሄንሪ ዊልከንስ ጦርነቱ እየተካሄደ ያለው ቆቦን ማዕከል አድርጎ መሆኑን ጠቅሷል። የወልዲያ ከተማ ኮሚኒኬሽን ጉዳዮችን በፌስቡክ አድራሻው ባወጣው መግለጫ ከተማዋ በህወሀት ኃይሎች ተይዛለች እየተባለ የሚሰራጨውን መረጃ አስተባብሎ በአሁኑ ወቅት በከተማዋ ሰላማዊ እንቅስቃሴ መኖሩን ገልጿል። ሁለቱም ኃይሎች የተከፈተብንን ጥቃት በመከላከል ላይ ነን በማለት መካ

መታሰሳቸውንና ውጊያቸውን በቀጠሉበት በዚህ ወቅት ታዲያ ከሀገር ውስጥ እንዲሁም ከውጭው ዓለም አቀፍ ማህበረሰብ የሚቀርበው የሰላም ተማጽኖ ቀጥሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ ባወጣው መግለጫ ግጭቱ በሰላማዊ መንገድ እንዲፈታ ሁሉም ተፋላሚ ወገኖች ግጭቱን እንዲያቆሙና ውይይት እንዲጀምሩ ጥሪ አቅርበዋል። ከዚህ ቀደም በተደረጉ ጦርነቶች በትግራይ በአማራና በአፋር ክልሎች በሚገኙ ሰላማዊ ሰዎች ላይ ከፍተኛ ጉዳት መድረሱን ያስታወሰው ኮሚሽኑ በግጭቱ የሚሳ

የተሳተፉ አካላት በሙሉ ግጭቱ የሚጎዳቸው ሰላማዊ ዜጎችን ህይወት፣ ደህንነት፣ አካላዊና ሞራላዊ ክብር የመጠበቅ ግዴታቸውን እንዲወጡ በማለትም አሳስበዋል። በግጭቱ በተጎዱ አካባቢዎች ያሉ ሰላማዊ ሰዎች ከዚህ ቀደም በተካሄዱ ጦርነቶች አሁንም ድረስ እየተሰቃዩ ዘመዶቻቸውንና ኑሯቸውን በማጣትም አስፈላጊ አገልግሎቶችንና ፍትህን ለማግኘት እየተጠባበቁ ባሉበት በአሁኑ ወቅት ለወራት የዘለቀው የተኩስ አቁም ስምምነት ፈርሶ ግጭቱ እንደ አዲስ ማገርሸቱ እንደሚያሳስበውም ነው

ገለጸው። ሰላማዊ ዜጎች ቀዳሚ ፍላጎታቸው ሰላምና ደህንነት መሆኑንና በግጭቱ ውስጥ ያሉ አካላት በቅንነት ወደ ውይይት ከገቡ እንዲሁም ባህላዊና የሃይማኖት መሪዎችን ጨምሮ የተለያዩ የአገር ውስጥ ተዋናዮችና ሴቶች ከተሳተፉ ሰላምና እርቅ ማውረድ ይቻላል ብለው እንደሚያምኑም ኢሰመኮ አብራርቷል። በመግለጫው ዙሪያ ከኮሚሽኑ አመራሮች ተጨማሪ ማብራሪያ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። በቀደሙት የሰሜን ኢትዮጵያ ጦርነቶች የተፈጸሙ የሰብአዊ መብት ጥሰቶች

ሰዎችን ለመመርመር በተመድ የሰብአዊ መብቶች ምክር ቤት የተቋቋመው ዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽንም ባወጣው መግለጫ በግጭቱ ዳግም መቀስቀስ ማዘኑን አስታውቋል። በትግራይ ክልል ውስጥ በሲቪሎች ላይ የሚደርሰውን እንግልት ያባብሳል ያለው ኮሚሽኑ በመቀሌ በሚገኘው የመጫወቻ ስፍራ በሰላማዊ ሰዎች ላይ ጉዳት ስለመድረሱ እንዲሁም በአማራ ክልል በቆቦ ሰላማዊ ሰዎችን ኢላማ ያደረገ አዲስ ጥቃት ስለመፈጸሙ የሚገልጹ ዘገባዎች አሳስበውናል ብሏል። የጦርነቱ

ተሳታፊ አካላት ጦርነታቸውን በአስቸኳይ አቁመው ወደ ውይይት እንዲመለሱ እንጠይቃለን ሲልም ተማጽኗል። በተጨማሪም ሁለቱ ወገኖች የተባበሩት መንግስታትና ሌሎች የሰብአዊ ድርጅቶች ትግራይ ውስጥ የሰብአዊ እርዳታ ስርጭትን እንዲያካሂዱ ለማድረግ አስፈላጊውን እርምጃ ሁሉ በአስቸኳይ እንዲወስዱ እናሳስባለን በማለት አክሏል። ከተባበሩት መንግስታት ድርጅት ጀምሮ ሌሎች ዓለም አቀፍ ተቋማትና ሀገራትም ሁለቱም አካላት ግጭቱን በማቆም ለሰላም የሚያደርጉትን ጥረት አጠናክረው እንዲቀጥሉ ተማጽኖ ማቅረባቸው

መዘገባችን አይዘነጋም። ይሁን እንጂ ግጭቱ ከመርገብ ይልቅ ተባብሶ በቀጠለበት በዚህ ጊዜ ጠቅላይ ሚኒስትር አብይ አህመድ ለይፋዊ የስራ ጉብኝት አልጄሪያ አቅንተዋል። ለስራ ጉብኝቱ በትናንትናው ዕለት አልጄርስ የገቡት ጠቅላይ ሚኒስትር አብይ

ከአገሪቱ ፕሬዚደንት እና ሌሎች ባለስልጣናት ጋር ተወያይተዋል። ጉብኝታቸውን በማስመልከት ጠቅላይ ሚኒስትሩ ዛሬ አመሻሽ ላይ በማህበራዊ የሚዲያ ገጾቻቸው ባጋሩት ጽሁፍ፣ ከአልጄሪያው ፕሬዚደንት አብዱል መጂድ ታቡን ጋር በነበረን ቆይታ ደስተኛ ነኝ። በሁለቱ አገራት መካከል ያለውን ግንኙነት ለማጠናከር ተወያይተናል ብለዋል። አገራቸው በጦርነት ላይ እያለች ለስራ ጉብኝት ወደ ውጭ ያቀኑት ጠቅላይ ሚኒስትር አብይ ጦርነቱ ዳግም ከተቀሰቀሰ በኋላ እስካሁን ስለ ጦርነቱ በይፋ ያሉት ነገር

የለም። ወትሮውን መሰል ክስተቶች በሚኖሩበት ወቅት በየጊዜው በተለያየ መንገድ መረጃ የሚሰጡት ጠቅላይ ሚኒስትሩ ብዙም ባልተለመደ መልኩ ነው በአሁኑ ጦርነት ዙሪያ በይፋ አስተያየት ያልሰጡት። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

ኬኔዲ አባተ ከአዲስ አበባ ያደረሰንን ዘገባ ነበር የተከታተላችሁት። ከዚሁ ከጦርነቱ ጋር በተያያዘ የሰሜን ኢትዮጵያው ጦርነት ዳግም ማገርሸቱ ለሰላም የነበረውን ተስፋና ከቤተሰቦቻቸው ጋር ለመገናኘት የነበራቸውን ምኞት ያደበዘዘ መሆኑን በሰሜን ጎንደር ዞን ዳባትና ደባርቅ መጠለያ ጣቢያዎች የሚገኙና ቀደም ሲል በነበረው ጦርነት ምክንያት የተፈናቀሉ ወገኖች ገለጹ። ዳግም ከመጠለያ ጣቢያዎቹ ጭምር እንዳይፈናቀሉ

ስጋት እንዳለባቸውም አክለው ገልጸዋል። አስቴር ምስጋና ናት ያነጋገረቻቸው። የአማራ ብሔር ተወላጅ የሆነው ሙሉጌታ አስማማው በትግራይ ክልል ሽራሮ ዞን አዲ ሓገራይ ወረዳ የትግራይ ተወላጅ ከሆነችው ባለቤቱ

ሁለት ልጆች አፍርቶ ለ18 ዓመት እንደኖረ ይናገራል። በሰሜኑ የሀገሪቱ ክፍል የተከሰተውን ጦርነት ተከትሎ ከባለቤቱ ካፈራቸው ሁለት ልጆቹ ተነጥሎ በሰሜን ጎንደር ዞን ዳባት ወረዳ ውስጥ በሚገኘው ሽመላኮ መጠለያ ጣቢያ መኖር ከጀመረ ደግሞ ሁለት ዓመት ሊሞላው ነው። ሙሉ ጌታ ከዛሬ ነገ አገራማን ሆኖ ትግራይ ያሉ ልጆቹንና ባለቤቱን ለማየት ቢጓጓም ችግሩ ከድጡ ወደ ማጡ እየሆነበት እንደመጣ ይናገራል። ተስፋ የጣለበት

ሰላም ሂደት ተደናቅፎ ጦርነት መጀመሩ እጅግ እንዳሳዘነው ነው ይናገራል። በሚዲያ ላይም ስንከታተል ያው ድርድሩ እየቀረበ ነው ሲባል እኛም ደስ ብሎ ነበረ። ልጆቻችን ምሽቶቻችን ከዛ ጋር ስላል ያው ተስፋ አድርገን ነበር መመስ ጋር ለመገናኘት ነገ ዛሬ ይጨረሳል እና ከልጆቻችን ምሽቶቻችን ጋር እንገናኛለን የሚል ተስፋ ነበረ። ና ያው ሲቀጥል አሁን ይህ ነገር ሲ ሲፈጠር ግን እንደገናኛ ያነ ነገር ነው ትያለን ምንድን ነው እዚህ ያለ

መጀመሪያ ላይ ሲመጣ ልክ የስነ ልቦና ጉዳት ደርሶበት የመጣ ጾታዊ ጥቃት የደረስበት በካራ፣ በገጀራ በተለያየ የተመጣ ሰው በምክር አገልግሎትን፣ በመድንትን በተለያየ ነገርም ምሁራናችን ወደ ነበረው ሀሳባችን አምጥተን የነበርነው እንደገና

ሁለተኛ ስብራት ሶስተኛ ስብራት ነው የሚያጋጥ መና ያለው እዚሁ እራሱ በቃ ምንም በሀሳብ በጭንቀት ውስጥ ነው ያለን። በመጠለያ ጣቢያ ውስጥ ያሉና ልክ እንደሱ ከቤተሰቦቻቸው ጋር የተለያዩ ተፈናቃዮች በከፍተኛ ጭንቀት ውስጥ እንዳሉም ሙሉ ጌታ ይናገራል። ግቢውን ብታዩ ብታዩ ጉርብ ጉርብ ዘለች ሆነው እንደዚህ እንዴት እንሆናለን እንዴት ይፈጠር የሆነ የሚለው ሀሳብ እንዳለ ህብረተሰብ ያው ውስጥ ለውስጥ ያው ንግንግ አለ ማለት ይቻላል። ያንን ነገር

ለማረጋጋት እኛ ራሱ በደል ደርሶብን በደል እንዳልደረሰብን ውስጣችን ህዝቡን ለማረጋጋት እንኳ ይዟቸው ችግር የለውም ብንል ምንም የሚቋዝመው ነው የሚበዛና፣ እዛው ላይ ተመሳሳይ ብዙ ንብረቱን ያጣ ቤቱንም ያጣ ነበረና ቤቴን አገኛለው ንብረቱ እንኳ ባይገ ቤቱ ስለማይነሳ ቤቱ ይገኛል ሲባል ስለነበረ፣ አሁን ላይ ግን ያው እንደዚህ አይነት ጦርነት ከቀጠለ ግን እስከነቤቱ ባናገኘው የሚል ተስፋ

አቆራረጥ አተሳሰብ። ሌላዋ ተፈናቃይ ወለተ ኪዳን ግርማይ ባለፈው ዓመት በነበረው ጦርነት ምክንያት ከጠለምት ተሰዳ ወደ ደባርቅ ቁልፍ ሜዳ መጠለያ ጣቢያ እንደገባች ትናገራለች። ከሰሞኑ አልፎ አልፎ በምትሰማው የቶክስ ድምፅ እንደምትረበሽም ትናገራለች። ዳግም መፈናቀል ሊገጥማት እንደሚችልም በማሰብ ከፍተኛ ፍርሃት ውስጥ እንደሆነችም ታስረዳለች። ለወደፊቱ አገራችን እንሄዳለን ጊዜያዊ ምንቆይበት ለጊዜው እንደሆነ ነበር ምናት

እየጠበቅን እንግዲህ ሀገራችን ሰላም ሆኖ እንመለሳለን የሚል ተስፋ ነበረን። እስካሁንም ተስፋ አልቆረጥንም። እንሄዳለን የሚል ተስፋ ነው እንጂ እዚህ እንቀመጣለን የሚል ተስፋ አልነበረንም እስካሁን። አሁን የተኩስ ድምፅም እየተሰማ ነው አንዳንዴ። ለእኛ ጥልቅ ማለት ስራቻ ፈጥሮብናል። በተለይ ለካምፕ ነዋሪዎች ማለት ነው የምንተኛበትም እንኳን

ጥበቃ ላይ ብዙ ስላልሆነ ጥበቃዎቹ የተወሰኑ ናቸው። እነዚህ ያን ደግሞ ግቢው አጥር ስለሌለው በየት እንደሚመጣ እንኳን ስለማይታይ የምንተኛበት ኬንዳም በቁልፍ አይደለም በዚህ ነው የሚዘጋው። እንግዲህ ሰው እንቅልፍ ማለት የሞታናች ስለሆነ ስንተኛ ምንም እንደምንሆን አናውቅም። እግዚአብሔርን አምነን ነው የምንተኛው። ጦርነቱ ከተከሰተ ከዚህ በኋላ ከበፊቱ ከነበረው ስጋታችን በይበልጥ በጣም ስጋት እንዳለ ይሰማኛለን።

ለምሳሌ ሴት ልጅ ትደፈራለች፣ የተለያየ ችግር የሚደርስባት ለሴት ናት። ደባርቅ ቁልፍ ሜዳ መጠለያ ጣቢያ ውስጥ የምትገኘውና ከአዳርቃይ መፈናቀሏን የምትናገረው የሽወርቅ ብርሃኑ በበኩሏ የፌዴራል መንግስቱና ህወሓት ወደ ጦርነት መግባታቸው እንዳሳዘናትና እንዳስጨነቃትም ትናገራለች። በጣም ፍርሃት በቃ ውጥስ በጣም ይሰራል። የት እንገባ ነው? ምን እንዋል ነው? ከዚያ ያለው ቤተሰብ የቀረው ምን ይሆን

እኛ ሳ እንገናኝ ምን እንሆን የሚል ውርቃችን በጣም በቃ እየጠራ ነው።

ትሰሪያለሽ በቃ ምንም ምንም አታውቅም፣ ይደበላለቅብሻል። ስራቻ ውስጥ እናልቅ ይሆን ወይስ እንኖር ይሆን የሚለው ውስጣችን አለ። አዎ ትሰሪያለሽ። ከዚህ በኋላ የት እንሄዳለን፣ ምንስ እንሆናለን ምለው በጣም ውጤ እየሰራ ነው። በጣም ብዙ ሰው ተሸግሯል። በኢትዮጵያ ማዕከላዊ መንግስትና የትግራይ ክልልን እያስተዳደረ ባለው ህወሓት መካከል ጦርነት የተጀመረው ባለፈው ሳምንት ነበር። ሁለቱ ወገኖች የተኩስ አቁም ስምምነቱ ለመፍረሱና ጦርነቱ ለመቀስቀሱ አንዱ ሌላኛውን

ተጠያቂ በማድረግ እየተወነጃጀሉም ነው። ተፋላሚዎቹ ወገኖች ግጭቱን በማቆም ለሰላም የሚደረጉ ጥረቶችን አጠናክረው እንዲቀጥሉ ዓለም አቀፉ ማህበረሰብ ጥሪ እያቀረበ መሆኑም ይታወቃል። ለአሜሪካ ድምፅ አስቴር ምስጋናው፣ ባህር ዳር። ከዚሁ ጋር በተያያዘ

ከጦርነቱ ከመጀመሩ አስቀድሞ አዲስ አበባ የሚገኙ አንዳንድ ነዋሪዎችን በሰሜን ኢትዮጵያ ስላለው ጦርነት አነጋግረናቸው ስጋታቸውንና ተስፋቸውን አጋርተውን ነበር። ገብረ ሚካኤል ገብረ መድህን ያነጋገራቸው እሱን ሰምተን እንመለስ። ለቪኦኤ አስተያየት ከሰጡት ሰዎች መካከል አንዱ የሆኑት አቶ ካሳ በርሀ በተካሄደው ጦርነት ኢትዮጵያ እንደ ሀገር ተጎድታለች ይላሉ።

ጦርነት አውዳሚ ነው። አምና ያየነውንና የሰማነውን ነገር እንግዲህ ያው ዝግናኝ ነው። ዓለም ታዝቦናል። ዓለም አይቶናል። አሁንም ይህን ቢደገም እንግዲህ ያው ይቺ ሀገር እንደ ሀገር ትቆማለች ብዬ አላስብም። ስማችን እንዳይጠቀስ ያሉ ሌሎች አስተያየት ሰጪዎችም ጦርነቱ በሀገሪቱና ህዝቦቿ ላይ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ቀውስ ማስከተሉን ይናገራሉ። በከፍተኛ ደረጃ ተጎድታለች። በኢኮኖሚ በማህበራዊ ቀውስ እና በብዙ ነገር ሀገሪቷ ተጎድታለች።

ከፍተኛ ውድመት በሰውም በንብረት ላይም ደርሷል። በርካታ ሰዎች ተገለዋል። የሀገሪቷ የኢኮኖሚ ሁኔታ ደቋል። ማህበራዊ ትስስሩ ላልቷል። ሰው እርስ በርሱ እንዳይተማመን እንዲጠራጠር ጭምር ሆኗል። ሀገሩ ወድሟል። ዜጎችም ተፈናቅሏል። ህይወት አልፏል። ንብረት ወድሟል። ከጦርነት ምንም ይሄ ነው ይሄ ነው የምትለው ነገር የለም። ጦርነት ክፉ ነው፣ አስቀያሚ ነው።

በጣም ሰፊ የሆነ የንብረትም የሰውም ውድመት ደርሰዋል። ይሄ ነው ብለው ለመግለጽ በእርግጥ በጣም ከባድ እንትን ነው ከባድ ደረጃ ነው የደረሰው። ሀገሪቱ ከገባችበት ችግር ብቸኛው የመውጫ መንገድም በድርድር ሰላማዊ መፍትሄ ማፈላለግ እንደሆነ ይገልጻሉ። መፍትሄው መፍትሄው ሁለቱም በቅንነት መደራደር ይገባቸዋል ቢያስባሉ። ኢትዮጵያ መንግስትም ለትግራይ ህዝብ የሚያስፈልጉት መሰረተ ልማቶች በሙሉ

መልቀቅ ይገባዋል ብያስባል። እንደ እኔ እነሱም ቢሆን ይሄ የጦርነት ትንኮሳ አቁመው በእውነት ለመደራደርና በቀን ከመንግስት ጋር ለመወያየት መቅረብ ይገባቸዋል ብያስባል። መፍትሄው አንድና አንድ ነው፣ መደራደር ነው። የትም አለም ላይ እንዲህ አይነት ሁኔታዎች ይከሰታሉ። መፍትሄው ዞሮ ዞሮ ብዙ ንብረት የሰው ህይወት ሳይጠፋ

መደራደር ነው ያለባቸው። ሁለቱም የተለያዩ ሰዎች አይደሉም። ሁሉም ኢትዮጵያውያን ናቸው። ያው ሁሉም ወገን ነው። የተለያየ ዘር ሐረግ ያለው ሰው ስለሌለ ወደ ሰላም ቢገቡና ሰላም ቢሳካ ሰላም ቢሆን እመኛለሁ። ወደ ሰላም ዙሪያ ወደ ሰላም ድርድር እንዲገቡ እመኛለሁ።

ከዚህ ውጥረት ውስጥ ለመውጣት ብቸኛና ብቸኛው መንገድ ድርድር ማካሄድ ነው። ሁለቱም ወገኖች ሰጥቶ መቀበል መርህ ተነጋግረው ተቀራርበው ውይይት ማድረግ መቻል ያለባቸው ይመስለኛል። መፍትሄ የሚሆነው ብቸኛው መፍትሄም ይሄ ብቻ ነው። አስተያየት ሰጪዎቹ ባለፈው ሳምንት ለቪኦኤ ቃለ መጠይቅ በሰጡበት ጊዜ በፌዴራል መንግሥቱና በህወሀት መካከል የነበረው መካሰስ የሰላም ሂደቱን ሊያስተጓጉለው እንደሚችል ስጋታቸውን ገልጸው ነበር።

አቶ ሙሉጌታ ከነዚህ አንዱ ናቸው። ሰላም ይመጣል ሲባል እጅግ በጣም ተስፋ አድርጌ ጠብቃለሁ። ተስፋም አድርጋለሁ። አንዳንዴ ደግሞ ሳይሆን ሲቀር ወይም ሲራዘም ደግሞ ትሰጋለን። ሰላም ከሌለ ያው ሁሌ ስጋት ነው።

ሌሎቹ አስተያየት ሰጪዎችም የውይይት ሂደቱ ቅንነት የጎደለው ስለሚመስል እንዳይስተጓጎል እንሰጋለን ብለው ነበር። ድርድራቸው ሂደቱ ረጅም ቢሆንም በተስፋ እየጠበቅን የነበርንበት ሁኔታ ነው። በጣም አሁን ደግሞ የምንሰማው ነገር በጣም ያስጠላል። ተስፋ አስቆራጭ ነገር እየሆነብን ያለው በንብረትም በሰውም ውድመት እየደረሰ ያለው ሁኔታ ያው ዓለም የሚያውቀው ነው። ይሄንን ሂደቱ እንደገና ቀጥ

ይቀጥላል የሚለው ስጋት ያዝርብኛል ቅንነት ይጎሏል። አሁን እኮ እገሌም እገሌም ሳትል እኮ ቁጭ ብለን ችግራችን ምንድን ነው ብለን አንድና ሁለት ሶስት ብለን ችግራችን ቆጥረን መፍትሄውንም እኮ ቅንነት ቢኖር ይገኛል በእጃችን በአሜሪካ በአውሮፓ እጅ አይደለም መፍትሄው በኛ እጅ ነው። አለ የአስተያየት ሰጪዎቹ ስጋት እውን ሆኖ ጦርነቱ ነሐሴ 18 ቀን 2014 ዓ ም ዳግም አገርሽቷል።

ለጦርነቱ መቀስቀስም የኢትዮጵያ መንግስትና ህወሓት እርስ በራሳቸው ይወነጃጀላሉ። ዓለም አቀፉ ማህበረሰብ ደግሞ ሁለቱም አካላት ጦርነቱን በአስቸኳይ አቁመው ወደ ውይይት እንዲመለሱ እየተማጸነ ይገኛል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ።

ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈው ዝግጅታችን እንደቀጠለ ነው። በተከታይ የምናልፈው ደግሞ ወደ ሊቢያ ይሆናል። የሁለቱ የሊቢያ ተቀናቃኝ መንግስታት ታማኝ ሚሊሺያዎች በዋና ከተማይቱ ትሪፖሊ መካከል ባደረጉት ውጊያ የበርካታ ሰዎች ህይወት መጥፋቱን የሊቢያ መገናኛ ብዙሃን

ዘገቡ። ዋና መቀመጫቸውን በምስራቃዊ የአገሪቱ ክፍል ያደረገው የጠቅላይ ሚኒስትር ፋቲ ባሻጋ ደጋፊዎች አንዳንድ የዋና ከተማይቱን ክፍሎች ሲቆጣጠሩ፣ ከተሰናባቹ ጠቅላይ ሚኒስትር አብዱልሐሚድ ድቢባህ ወገን የሆኑ ኃይሎች በበኩላቸው አሁንም የከተማዋን ሰፊ ክፍል እንደያዙ ናቸው። ኤድዋርድ ያራኒያን ከካይሮ እንዲሁም ሮይተርስ ከስፍራ የደረሰን ዘገባዎች ጨምቆ አሉላ ከበደ እንደሚከተል ያቀርበዋል።

ከትላንት በስቲያ ቅዳሜ ከቀትር በኋላ በሁለቱ ተፋላሚዎች መካከል ትሪፖሊ ላይ የተካሄደውን ውጊያ ተከትሎ አካባቢው በጭስ ደመና ተሸፍኖ ተስተውሏል። የሊቢያ ቀይ ጨረቃ ማህበር በተቀናቃኙ ሚሊሻዎች ውጊያ ታጥረው ለሚገኙ ንጹሐን ዜጎች የሰብአዊ መተላለፊያ ኮሪደር እንዲከፈት ሲል ጥሪ አሰምቷል። የቆሰሉ በርካቶች መኖራቸውን የዘገቡ የሊቢያ መገናኛ ብዙሃንም ዜጎች ደም እንዲለግሱ ሲያበረታቱ ተሰምተዋል።

በሌላ ዜና የሊቢያ ጤና ጥበቃ ሚኒስትር ትናንት እሁድ እንዳስታወቀው በውጊያው የተገደሉ ሰዎች ቁጥር 23፣ የመቁሰል አደጋ የደረሰባቸው ደግሞ 140 መድረሳቸውን አስታውቆ ነበር። ለሁለት ዓመታት ያህል ከዘለቀው አንጻራዊ መረጋጋት በኋላ የተቀሰቀሰውን ይህን ሁከትና ብጥብጥ ተከትሎም ከሁለቱም ወገኖች የታጠቁ ወታደሮች በከተማይቱ ሲዘዋወሩ ይታያሉ።

በያዝነው የአውሮፓውያኑ 2022 ዓመተ ምህረት መጀመሪያ ላይ በምስራቃዊ የሀገሪቱ ክፍል በከተመው የሊቢያ ፓርላማ የተሰየሙት ጠቅላይ ሚኒስትር ፋቲ ባሻጋ ተሰናባቹን ጠቅላይ ሚኒስትር አብዱልሐሚድ ድቤባህን ዋና ከተማውን ለቀው እንዲወጡ መጠየቃቸውን፣ ሆኖም ድቤባህ አገሪቱን በሚመለከቱ የስራ ኃላፊነቶች ተጠምጃለሁ የሚል

መልስ መስጠታቸውን የሳውዲው አልአራቢያ ቴሌቪዥን ጣቢያ ዘግቧል። ይሁንና የአሜሪካ ድምፅ የተባለውን ከነፃ ምንጭ ማረጋገጥ አልቻለም። የሊቢያ ጉዳዮች ተንታኙ መሐመድ አስማር ለአረብ መገናኛ ብዙሃን በሰጡት አስተያየት የድቤይ ባህ ደጋፊዎች የባሻጋ ጦር ዋና ከተማዋን እንዳይይዝ ለማድረግ እየሞከሩ ሲሆን፣ የባሻጋ ኃይሎች በበኩላቸው የድቤይ ባህ ሚሊሻዎች ከተማዋን ለቀው እንዲወጡ ለማድረግ ጥረት መያዛቸውን ነው ያስረዱት።

ተንታኙ አክለውም ይህ የሁለቱ ተቀናቃይ ቡድኖች ሚሊሻዎች አንዳቸው በሌላቸው ላይ በከፈቱት ተኩስ ሳቢያ የተቀሰቀሰ ውጊያ የተካሄደው ከዋና ከተማይቱ መሃል አቅራቢያ ብዙ ሕዝብ ከሚኖርበትና በግምትም ከሶስት ካሬ ኪሎ ሜትር በማይበልጥ ትንሽ ስፍራ ላይ መሆኑን አመልክተዋል። የሊቢያ የጸጥታ ጉዳዮች ተንታኟ አያ ቡርዌይላ በበኩላቸው ለአሜሪካ ድምፅ እንደገለጡት

እጅግ የተዳከመው የፖለቲካና የጸጥታ ሁኔታ ያቺ ሀገር ላለፉት አስር ዓመታት በህዝብ ያልተመረጡ መንግስታት በተከታታይ የሀገሪቱን ሀብት በውጭ ኃይሎች ለሚደገፉ እስላማዊ ቡድኖች እንዲያስተላልፉ አመቺ ያደረጉ የውጭና የአገር ውስጥ ፖሊሲዎች ፍጻሜ ማሳያና በድርጊቱ በተሳተፉ ላይ እንደሚነጣጠር የሚጠበቅ ነው ብለዋል። ተንታኛው አያይዘውም እንደ አውሮፓውያን ህዝብን አቆጣጠር ከ2012 ዓ.ም አንስቶ

ዋና ከተማይቱ ትጥቃቸውን አልፈታ ባሉ በሕገ ወጥ የሰዎች ዝውውር ሥራ ተሰማርተው የመንግሥት ተቋማትን ሲያዳክሙ በቆዩና ዜጎችን በሚያሸብሩ የሚሊሻ ቡድኖች ተጠፍ ንጋ ነበር የቆየችው ይላሉ ይበንዲ። እንዳለ የአረብ መገናኛ ብዙሃን የጠቅላይ ሚኒስትር ባሻጋ ታማኝ ኃይሎች ከባሕር ጠረፍ ከተማይቱ ምስራታ ተነስተው ውጊያውን ለመቀላቀል ወደ ትሪፖሊ ሲያቀኑ የሚያሳዩ የቪዲዮ ምስሎችን አሰራይተዋል።

በመዲናይቱ ያለውም ተጨባጭ ሁኔታ አሁንም ያለየለት መሆኑ ተነግሯል። ይሁንና ቢያንስ አንድ የሚሊሻ ቡድን አሰላለፉን መቀየሩ መረጃዎች ጠቁመዋል። በሌላ ዜና የውጊያውን መስፋፋት ተከትሎ የሀገሪቱን ፕሬዝዳንታዊ ምክር ቤት የሚመሩት መሐመድ አልመንፊ ለጉብኝት ከሄዱባት ጎረቤት ቱኒዚያ መመለሳቸው ተዘግበዋል።

በ1925ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤን ኤስ ኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። ወደ ተከታዩ መሰናዶ ከማለፋችን በፊት ለፕሮግራማችን አስተያየት ወይም ጥቆማ ቢኖራችሁ፣ በምን ታገኙናላችሁ ለሚለው ተከታዩን ማስታወቂያ ሰምተን እንመለስ።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ንስስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን

አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

ቀጣዩ ቅንብራችን ደግሞ የአፍሪካ ነክ ርዕሶችን የምናነሳበት ነው። በምዕራብ ካሜሩን የተገንጣይ ኃይሎች ማስፈራሪያን ተከትሎ

ከአምስት ዓመት በላይ ተዘግተው የነበሩ ሁለት መቶ የሚሆኑ ትምህርት ቤቶች እንደገና እንደሚከፈቱ እየተነገረ ነው። ባለስልጣናት የጸጥታ ሁኔታ አሁን አስተማማኝ ነው ቢሉም ተገንጣይ ቡድኖች ግን ትምህርት ቤቶቹ እንደገና በመከፈታቸው ዛቻ እያሰሙ ነው። በሌላ በኩል እንደ ኔትፍሊክስ፣ ሾማክስ እና ፓራማውንት የመሳሰሉ ከፍተኛ የቴሌቪዥን መዝናኛ አቅራቢ ኩባንያዎች ባለፈው ሳምንት በአፍሪካ አህጉር ካሉ የጥበብ ፈጠራ ባለሙያዎች ጋር

ተገናኝተዋል። ባለፈው አርብ የተጠናቀቀው ስብሰባ የአህጉሪቱ የፈጠራና የባህል ዘርፍ ከፍተኛው የንግድ ኮንፈረንስ ነው ተብሏል። እነዚህ ሁለት ጉዳዮች የዛሬ ሳምንታዊው የአፍሪካ ንክ ርዕሶች ናቸው። እንግዱ ወልዴ እንደሚከተሉ ያቀርበዋል።

የጸጥታ ሁኔታዎች በመሻሻላቸው በምዕራብ ካሜሩን የተገንጣይ ቡድኖች ማስፈራሪያን ተከትሎ ለአምስት ዓመታት ተዘግተው የነበሩ ትምህርት ቤቶች በአዲሱ የትምህርት ዘመን እንደገና እንደሚከፈቱ የሀገሪቱ የትምህርት ባለሥልጣናት በመግለጽ ላይ ናቸው። ተቾች እንደሚሉት ግን ባለስልጣናቱ ተመሳሳይ ነገር ባለፈው ዓመት ተናግረው አማጽያኑ ካጠቁ በኋላ ትምህርት ቤቶቹ መልሰው ተዘግተዋል። አማጽያኑ እንደገና በሚከፈቱት ትምህርት ቤቶች ላይ ዛቻ እያሰሙ ነው።

ባለሥልጣናት ግን ደህንነታቸው የተጠበቀ እንደሆነ ለተማሪዎች ወላጆችና መምህራን ማስተማመኛ በመስጠት ላይ ናቸው። ሞኪ ኤድዊን ኪንዘካ ከያውንዴ እንደዘገበው የካሜሮኑ የመከላከያ ሚኒስትር ቤቲ ጆሴፍ አሶሞ እና የጸጥታ ባለሥልጣናት ዛሬ ተሰብስበው በመጪው ሰኞ ትምህርት ቤቶች ከመከፈታቸው በፊት በምዕራብ የአገሪቱ ግዛቶች ያለውን የጸጥታ ሁኔታ ገምግመዋል።

አሶሞ ለመምህራንና ተማሪዎች እንዳረጋገጡት በሚከፍቱት ትምህርት ቤቶች ያለው ደህንነት በመንግስት ወታደሮች ጥበቃ ይደረግለታል።

ግዋንግ ሮላንድ ዩቨን በሰሜን ምዕራብ ክልል የሚገኙ የሁለተኛ ደረጃ ትምህርት ቤቶች ኃላፊ ናቸው። እርሳቸው እንደሚሉት በመቶ የሚቆጠሩ አስተማሪዎች ወደየተመደቡበት ትምህርት ቤት ገና ሪፖርት አላደረጉም። ሁሉም የትምህርት ቤቶቹ ኃላፊዎችና መምህራን ትምህርት ቤቶቹ በሚገኙበት አካባቢ እንዲገኙ እንጠብቃለን።

አሁን አስቸጋሪ የደህንነት ችግር ያለበት አካባቢ ካለ ርዕሰ መምህራኑ ወይም አስተማሪዎቹ አይደለም የሚነግሩን፣ ምክንያቱም ሁላችንም በአካል በቦታው ላይ ስለሆንን እየሆነ ያለውን ማየት እንችላለን። ተባባሪዎቼን ርዕሰ መምህራኑን እንዲሁም አስተማሪዎችን ሁሌም እንደምላቸው ማንኛውም ችግር ካለ አስፈላጊው እርምጃ እንዲወሰድ ወዲያው ሪፖርት እንዲያደርጉ ነው።

እንግሊዝኛ ተናጋሪ በሆነው የካሜሩን ሰሜን ምዕራብ አገረ ገዢ የሆኑት በርናርድ ኦካሊያ ቢ ላይ እንዳሉት መንግስት ሰላም በሰፈንባቸው አካባቢዎች ያሉትን ትምህርት ቤቶች ለመክፈት ወስኗል። ልጆቻቸውን ከትምህርት ቤት አውጥተው የነበሩ ሰዎች እንዲመልሷቸውና መሰረታዊ የሰብዓዊ መብት የሆነውን ትምህርት ልጆቻቸው እንዲያገኙ ተማጽነዋል። ሁኔታዎች በቁጥጥር ስር ናቸው

ማለት ራቅ ወዳለ ቦታ የሚገኙትን እያንዳንዱን ጠመንጃዎች ተረክበናል ማለት አይደለም። ሩቅ ያሉት ሽፍቶች ናቸው። ሁሉም ዕለታዊ እንቅስቃሴዎች እንደገና ተጀምረዋል። ሰዎች በነፃነት እየተንቀሳቀሱ ነው።

ነገር ግን በምዕራብ አውራጃም ሆነ በሌሎች የካሜሩን አካባቢዎች ያሉ ትምህርት ቤቶቻችን እንደገና እንዲከፈቱ ንቁ ሆነን ከመንግስት ጎን መቆም አለብን። ካፖ ዳንኤል ደግሞ ከተገንጣዮቹ አንዱ የሆነው አምባዞኒያ ኃይሎች የተሰኘው ተገንጣይ ቡድን ምክትል መሪ ናቸው።

እንግሊዝኛ ተናጋሪ በሆነው የምዕራብ ክልል የመንግስት ባለሥልጣናት ትምህርት ቤቶችን እንዲከፍቱ አንፈቅድም ብለዋል። በካሜሩን የሚገኙ ሁሉም የመንግስት ትምህርት ቤቶች ታግደዋል። የሚከፈቱ ትምህርት ቤቶች እኛ ባስቀመጥ ነው መመሪያ መሰረት ነው የሚከፈቱት።

ከመመሪያዎቹ ጥቂቶቹም ተማሪዎች ዩኒፎርም መልበስ የለባቸውም፣ የካሜሩንን የህዝብ መዝሙር መዘመር የለባቸውም፣ እንዲሁም ስርዓተ ትምህርቱ የርዕዮተ ዓለም አስተሳሰባችንን የያዘ መሆን አለበት። ዳንኤል እንደሚሉት በተገንጣዮቹ የተፈቀደላቸውና በማህበረሰቡ የተመሰረቱ ትምህርት ቤቶች ብቻ ናቸው እንዲከፈቱ የሚፈቀድላቸው።

መንግስት ግን እነዚህን በማኅበረሰቡ የተመሠረቱ የተባሉትና ኦፊሳላዊውን የትምህርት መርሃ ግብርና ሥርዓተ ትምህርት የማይከተሉ ትምህርት ቤቶች እንዲዘጉ ለሰራዊቱ ትእዛዝ አስተላልፈዋል። አብዛኛ ቁጥር ባላቸውና ፈረንሳይኛ ተናጋሪ በሆኑ ካሜሮናውያን ለዓመታት መገለል ደርሶብናል በሚል በምዕራብ ካሜሮን የሚገኙ ተገንጣዮች ከእንደ አውሮፓውያን አቆጣጠር 2016 ጀምሮ አመጽ በማካሄድ ላይ ናቸው።

በእንደ አውሮፓውያን አቆጣጠር 2017 ተዋጊዎቹ ትምህርት ቤቶችን ዘግተው ወደ ውትድርና ማሰልጠኛ ተቋም ሲቀይሩ ፍጥጫው ወደ ትጥቅ ግጭት ተቀይሯል። በተባበሩት መንግስታት ድርጅት መሰረት ግጭቱ የ3300 ሰዎችን ሕይወት ሲቀጥፍ ከግማሽ ሚሊዮን በላይ የሚሆኑትን አፈናቅለዋል።

እንደ ኔትፍሊክስ ሾማክስና ፓራማውንት የመሳሰሉ ከፍተኛ የቴሌቪዥን መዝናኛ አቅራቢ ኩባንያዎች ባለፈው ሳምንት በአፍሪካ አህጉር ካሉ የጥበብ ፈጠራ ባለሙያዎች ጋር ተገናኝተዋል። ባለፈው አርብ የተጠናቀቀው የሶስት ቀናት ኮንፈረንስ በአህጉሪቱ የፈጠራና የባህል ዘርፍ ከፍተኛው የንግድ ኮንፈረንስ ነው ተብሏል።

ቪኪ ስታርክ ከኬፕታውን ደቡብ አፍሪካ እንደዘገበችው ስማቸው እንዳይጠቀስ የፈለጉ አንድ የአካባቢው ባለሥልጣን በርካታ ውሎች መፈጸማቸውንና ፌም ዊክ አፍሪካ የተሰኘው ክንውን የፊልም ሥራዎችን በተመለከተ ኬፕታውንን በዓለም ካርታ ላይ ያሰፍራታል ብለዋል። የፓራማውንት አፍሪካ የስርጭት ኃላፊ የሆኑት ቦሎኖ ማዲሳኩዌን በኮንፈረንሱ ላይ ተገኝተው ነበር።

የሚቀጥለው ሳምንት ለእኔም ሆነ ለቡድኔ ስራ የሚበዛበት ሳምንት ነው የሚሆነው። እንደምታውቂው ችሎታችንን ለመፈተሽ የሚሹ በርካታ ሰዎች አሉ። በጣም ተስፋ አድርጌ ያለው። በሎኖ እንዳሉት ኮንፈረንሱ ከኮቪድ-19 ወረርሽኝ ወዲህ በአይነቱ በአፍሪካ ትልቁ ሲሆን ሰዎችም አጋጣሚውን በሚገባ ተጠቅመውበታል። ደህና

አብዛኞቹ ቅድመ ስብሰባ የተቀመጥነው ነው። ሰዎች ብቻዬን ሆነው ሲያዩ መጥተው አጠገቤ ተቀምጠው ከኔ ጋር መስራት የሚፈልጉትን ነገር ያቀርባሉ።

ብዙ ጥያቄዎችንም ይጠይቃሉ። እንደ ቦሎኖ ካሉ ሰዎች ጋር ለመገናኘትና ለመነጋገር ተስፋ አድርገው ከነበሩት አንዱ 67ሺህ የኢንስትግራም ተከታይ ያለውና በደቡብ አፍሪካ ተዋናይና የማህበራዊ ሚዲያ ተጽዕኖ ፈጣሪዎች አንዱ የሆነው ኤርነስት ሴንት ክሌር አንዱ ነው። የሚደንቅ ነው። የራሴ ንድፍ የሆኑ የልብስ አይነቶች አሉኝ፣ በኢንተርኔት የሚሸጡ። በተጨማሪም ብዙ ከክፍያ ነጻ የሆኑ ነገሮች ታገኛለህ።

በነፃ ማግኘት ማን ይጠላል? ሌላዋ ተሳታፊ ካናዳዊዋ ድምፃዊት ዶሚኒክ ግራንት የተገኘችው ማኅበራዊ መነቃቃትና ምርቶችን በማስተዋወቅ ላይ የሚያተኩረውን ኩባንያዋን ለማስተዋወቅ ነው። ሁሉንም ስራ እናግዛቸዋለን ኢንዱስትሪውን እንዲቀላቀሉ የድምፅ ስልጠናዎችን ስፖንሰር ከማድረግ እስከ ኮንፈረንስ ላይ ተሳታፊ እንዲሆኑ እስከ ማስቻል

በኡጋንዳ እንደመኖሯ በዛ ያሉ አድማጮችን በአፍሪካ ለማግኘት ተስፋ ታደርጋለች። እዚህ ያለሁት የሙዚቃ አልበሜን ለማስተዋወቅ ነው።

አልበሙም ትውልድን እና ራስን ስለመውደድ ነው። ኤክስ ግሎባል የተሰኘው ኩባንያ የአፍሪካ ሽያጭ ኃላፊ የሆኑትና የፌም ዊክ አፍሪካ አዘጋጅ የሆኑት ጄል ካሰርሊ እንዲህ አይነት ዝግጅቶች ወደፊት እንደሚቀጥሉ ተስፋ ያደርጋሉ። ብዙ ጉዳይ ፈጸማችሁ ወይ ተብለው ተጠይቀው ነበር።

ብዙ ስራዎች የተሰሩ ይመስለኛል። እንደሚቀጥል እርግጠኛ ነኝ። ሰዎች እንደገና በአካል ተገኝተው የፊት ለፊት ስብሰባ በማድረጋቸው ደስተኞች ናቸው። በመረጃ መረብ በርቀት የሚደረግ ግብይት ሰልችቷቸዋል። እንደሚመስለኝ ኤምአይፒ አፍሪካ ወይም ፍሬምዊክ አፍሪካ ወደፊት ያድጋል። ክንውኑ በአጉሪቱ የፈጠራና የባህል ዘርፍ ከፍተኛው የንግድ ኮንፈረንስ ነው ተብሏል።

ተከታዩ ሳምንታዊ የስፖርት መሰናዷችን ነው። ኬኔዲያ ባተ እንደሚከተለው አዘጋጅቶታል።

አቶ ኢሳያስ ጅራ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት ሆነው በድጋሚ ተመርጠዋል። ትናንትና ሃያ ሁለት በተካሄደው ምርጫ ላለፉት አራት ዓመታት የኢትዮጵያ እግር ኳስ ፌዴሬሽንን በፕሬዝደንትነት የመሩት አቶ ኢሳያስ ጅራ ከ138 ድምፅ ውስጥ 94 ድምፅ በማግኘት ነው በድጋሚ የተመረጡት። ከአቶ ኢሳያስ ጋር በእጩ ተወዳዳሪነት የቀረቡት አቶ መላኩ ፈንታ 27 ድምፅ ሲያገኙ፣ አቶ ቶኪቻ አለማየሁ ደግሞ 17 ድምፅ አግኝተዋል። በአፍሪካ ኢኮኖሚክ ኮሚሽን የመሰብሰቢያ አዳራሽ ለሁለት ቀናት በተካሄደው የኢትዮጵያ እግር ኳስ

ፌዴሬሽን የምርጫ ጠቅላላ ጉባኤ ላይ የጉባኤው ተሳታፊዎች የስራ አስፈጻሚ ኮሚቴ አባላትንም ስለመምረጣቸው የፌዴሬሽኑ መረጃ ያመለክታል።

ትናንት በተካሄደ የአንትሪም ኮስት ግማሽ ማራቶን ኢትዮጵያውያኑ የዓለም ዘርፍ የኋላውና ጀማል ይመር በዘርፉ የዩናይትድ ኪንግደምን አዲስ ክብረ ወሰን አስመዝግበዋል። በሰሜን አይርላንድ በተካሄደው የግማሽ ማራቶን ውድድር ኢትዮጵያውያኑ የዓለም ዘርፍ የኋላውና ጀማል ይመር የዩናይትድ ኪንግደምን ኦል ካመርስ ክብረ ወሰን በማሻሻል ነው ያሸነፉት። ማንኛውም ፍላጎቱ ያለው አትሌት በሚሳተፍበትና በየአመቱ በሰሜን አይርላንድ በሚካሄደው የአንትሪም ኮስት ግማሽ ማራቶን አትሌት የዓለም ዘርፍ የኋላውና ጀማል ይመር ያለ

ባለፈው አመት ድላቸውን በማስጠበቅ ሁለቱም በዘርፉ የሚካሄደውን የዩኬ ክብረ ወሰን በማሻሻል ጭምር አሸንፈዋል በሴቶች ምድብ አትሌት የዓለም ዘርፍ ውድድሩን አንድ ሰዓት ከ04 ደቂቃ ከ22 ሰከንድ በመሮጥ ስታጠናቀቅ በወንዶች ደግሞ የሀገሯ ልጅ አትሌት ጀማል ግማሽ ማራቶኑን 59 ደቂቃ ከ04 ሰከንድ በሆነ ሰዓት ነው ያጠናቀቀው ትናንት እሁድ ነሐሴ 22 በተካሄደው በዚህ ውድድር ሌላዋ ኢትዮጵያዊት ፀሐይ ገመችው 1 ከ05 ከ01 በሆነ ሰዓት የዓለም

ዘርፍን በመከተል ውድድሩን በሁለተኝነት ስታጠናቅቅ ኬንያዊቷ ቢያትሪስ ቼፕ ኬሞይ በአንድ ከ07 ከ37 ሶስተኛ ሆናለች። በወንዶች ምድብ ደግሞ ጀማልን በመከተል ሁለተኛና ና ሶስተኛ የወጡት ኬንያውያኑ አልፍሬድ ንጌኖና ሻድራክ ኪማኒንግ ናቸው።

በስጋት ውስጥ በተጀመረው የዩክሬን ፕሪምየር ሊግ ረቡዕ ዕለት የተካሄደ አንድ ጨዋታ ለመጠናቀቅ ከአራት ሰዓታት በላይ ወስዶበታል። በሩሲያና ዩክሬን ጦርነት ምክንያት አምና በውድድር ዓመቱ አጋማሽ ላይ የተቋረጠው የዩክሬን ፕሪምየር ሊግ

ባለፈው ሳምንት በስጋት ታጅቦ ተጀምሯል። በዚሁ የውድድሩ መክፈቻ ሳምንት በሩክ ሊቪቭና ሜታሊስት ካርኪቭ ክለቦች መካከል ረቡዕ ዕለት የተደረገው ጨዋታ በአየር ጥቃት ማስጠንቀቂያ ድምጾች ወይንም ሳይረን ምክንያት አራት ጊዜ የተቋረጠ ሲሆን ጨዋታው የተጠናቀቀው ከተጀመረ ከአራት ሰዓት በኋላ መሆኑን ዘገባዎች አመልክተዋል።

የሳይረን ድምጽ በተሰማ ቁጥር ተጫዋቾቹ በሊቪቭ ከሚገኘው ስኪፍ ስታዲየም ጨዋታውን እያቋረጡ የቦምብ ጥቃትን ለመከላከል ወደ ተዘጋጀ የደህንነት ስፍራ ለማምራት ተገደዋል። የደህንነት እርምጃዎች ዋና ቅድሚያ የምንሰጣቸው ጉዳይ በመሆናቸው

ሁለቱም ቡድኖች በደህንነት ፕሮቶኮሎች መሰረት የማስጠንቀቂያ ድምፅ ሲሰማ ወደ መጠለያው መሄድ ነበረባቸው ያለው የሀገሪቱ ፕሪምየር ሊግ ጨዋታው የፈጀበት አጠቃላይ ሰዓት አራት ሰዓት ከሰላሳ እንደነበረም አስታውቋል። በስተ መጨረሻ እንግዶቹ ሜታሊስቶች ጨዋታውን ሁለት ለአንድ አሸንፈዋል። በዩክሬን ውድድሮች በሚካሄዱባቸው ስታዲየሞች አካባቢ ለተጫዋቾች የቦምብ መጠለያዎች የተዘጋጁ ሲሆን፣ ደጋፊዎች ግን ስታዲየም መግባት አልተፈቀደላቸውም።

በመጨረሻም የአውሮፓ ሻምፒዮንስ ሊግ ና የዩሮፓ ሊግ የምድብ ድልድል ባለፈው ሳምንት ይፋ ሆኗል። ሐሙስ እለት በወጣው ዕጣ መሰረት በድምሩ 14 ጊዜ የአውሮፓ ሻምፒዮን የሆኑት ባየር ሙኒክ፣ ባርሴሎና ና ኢንተር ሚላን የሚገኙበት የሻምፒዮንስ ሊጉ ምድብ ሶስት ከፍተኛ ፉክክር የሚጠበቅበት የሞት ምድብ ነው። የቼክ ሪፐብሊኩ ቪክቶሪያ ፕላዘን ሌላው የምድቡ ተፋላሚ ነው። አያክስ፣ ሊቨርፑል፣ ናፖሊ ና ሬንጀርስ ደግሞ በምድብ አንድ፣ ፖርቶ፣ አትሌቲኮ ማድሪድ፣ ባየር ሊቨርኩሰን እና ክለብ ብራግ በምድብ ሁለት

ሁለት ኤንትራ ፍራንክፈርት፣ ቶተናም፣ ስፖርቲንግ ሊዝበን ና ማርሴ በምድብ አራት፣ ኤሲ ሚላን፣ ቼልሲ፣ አርቢ ሳልስበርግ ና ዳይናሞ ዛግሬብ በምድብ አምስት ተደልድለዋል። የአምናው ሻምፒዮን ሪያል ማድሪድ፣ አርቢ ላይፕሲጅ፣ የዩክሬኑ ሻክታር ዶኔትስክ ና ሴልቲክ በምድብ ስድስት፣ እንዲሁም ማንቸስተር ሲቲ፣ ሲቪያ፣ ቦሩሲያ ዶርትሙንድ ና ኤፍሲ ኮፐንሃገን በምድብ ሰባት ሲደለደሉ፣ ፓሪስ ሴን ጀርሜን፣ ጁቬንቱስ፣ ቤኔፊካ ና ማካቢ ሀይፋ የመጨረሻው ምድብ ተፋላሚዎች ናቸው።

የሻምፒዮንስ ሊጉ የምድብ ጨዋታዎች የፊታችን ጳጉሜ አንድ የሚጀመሩ ሲሆን የፍጻሜው ጨዋታ ደግሞ በቱርክ ኢስታንቡል በሚገኘው አታቱርክ ኦሎምፒክ ስታዲየም ሰኔ 3 2015 ዓ ም ይከናወናል። የዩሮፓ ሊግ የምድብ ድልድልም ሐሙስ ዕለት በወጣ እጣ ይፋ የተደረገ ሲሆን ከእንግሊዝ በውድድሩ የሚሳተፉት ማንቸስተር ዩናይትድ እና አርሰናል ጥሩ የሚባል እጣ ደርሷቸዋል። ዩናይትድ ከሪያል ሶሲዳድ፣ ኤፍሲ ሸሪፍ እና ሞኒያ ኒኮሲያ ጋር በምድብ አምስት ሲደለደል፣ አርሰናል ደግሞ በምድብ አንድ

ዶርትሙንድ ከፒኤስቪ ከቦዶ እና ኤፍሲ ዙሪክ ጋር ነው የተደለደለው። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ

ት የቆያችሁት ዘወትር በየእለቱ ከሰኞ እስከ እሁድ ከምሽቱ ሶስት ሰዓት የሚተላለፈውን የአሜሪካ ድምፅ ራዲዮ ዝግጅታችንን ነው። አቀናባሪ ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ከመላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በዝግጅቶቻችን ላይ ለሚኖሯችሁ አስተያየቶች በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር

ሀሽታግ ቪኦኤ አምሃሪክ ላይ እንገኛለን። በተጨማሪም በዋትሳፕ መልእክታችሁን ልታደርሱን ለምትፈልጉ ሁለት ዜሮ ሁለት ሁለት ሀምሳ አንድ ሰላሳ አምስት ዜሮ አምስት መገኛችን ነው። መልእክታችሁን በድምፅ ቀርጻችሁ ብታስቀምጡልን ይደርሰናል። በኢሜይል ለመላክ ለምትፈልጉ ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። አብራችሁን ስለነበራችሁ እናመሰግናለን። ነገ በተመሳሳይ ዝግጅት እስከምንገናኝ ሰላም ደናደሩ።